ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ስጥልና አድማጮች፣ እንደምላችሁ አምሽታችኋል። የአሜሪካ ድምፅ ራዲዮ ዘወትር ምሽት በ19 በ22ና በ25 ሜትር ባንድ የሚያሰማውን ፕሮግራም የዛሬ ቅዳሜን አሁን ጀመረ። አድማጮች በዛሬው ፕሮግራማችን በቅድሚያ እንደተለመደው የዓለም ዜና የነበብና ትናንት አርብ የተጀመረውና ለዛሬ በቀጠሮ የተያዘው እሰጥ አገባ ክርክር በሁለት ተከራካሪዎች መካከል ይቀጥላል። በመጨረሻም ላይ እስከ ዜና ማጠቃለያ እስከሚሰማ ድረስ ጽዮን ግርማና መስታወት አራጋው ለስለስ ያለ ሙዚቃ ይዘው ያስተናግዷቸዋል። መልካም ምሽት። አሁን ዜና። እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። በቡርኪና ፋሶ በተካሄደው መፈንቅለ መንግስት ምክንያት የአፍሪካ ህብረት በሀገሪቱ ላይ ማዕቀብ ለመጣል እየዛተ ነው። ህብረቱ ቡርኪና ፋሶን ትላንት ከአባልነት አግዷል። መፈንቅለ መንግስቱ የተካሄደው ባለፈው ረቡዕ ሲሆን ለመልካም ተግባር ስንል የሀገሪቱን ጊዜያዊ ፕሬዚደንት ነጻ ለቀናል ሲሉ የመፈንቅለ መንግስቱ መሪዎች አስታውቀዋል። ጠቅላይ ሚኒስትሩ ግን በቁም እስር ላይ ናቸው። በመፈንቅለ መንግስቱ ላይ የሚካሄደው ተቃውሞ እንደቀጠለ ነው። የሴኔጋልና የቤኒን ፕሬዚዳንቶች ከመፈንቅለ መንግስቱ መሪ ጄኔራል ጊልበርት ዲያደሬ ጋር ለመነጋገር ቡርኪና ፋሶ ገብተው ንግግር ጀምረዋል። ተቃዋሚዎቹ በፕሬዚዳንታዊ ቤተ መንግስት ለመሰባሰብ ባደረጉት ሙከራ ቢያንስ ሶስት ሰዎች እንደተገደሉ ተዘግቧል። የግብጹ ፕሬዚደንት አብደልፋታህ አልሲሲ ትላንት የአዲሱን መንግስት ቃለ ማህላ አስፈጽመዋል። የቀድሞ የፔትሮሊየም ሚኒስትር ሸሪፍ እስማኤል በአዲስ ጠቅላይ ሚኒስትርነት ተሰይመዋል። የገንዘብ፣ የአገር አስተዳደርና የመከላከያ የመሳሰሉት በርካታ ሚኒስትሮች በአዲሱ መንግስትም በስልጣን ይቆያሉ። በሀገሪቱ ሚዲያ ከባድ ነቀፌታ ሲካሄድ በመቆየቱና የሙስና ምርመራ እየተስፋፋ በመሄዱ ጠቅላይ ሚኒስትር ኢብራሂም መህላብና ካቢኔያቸው ባለፈው ቅዳሜ ከስልጣን ተሰናበቱ። የእርሻ ሚኒስትሩ በቅርቡ በሙስና ክስ ታስረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የሶሪያው ፕሬዚደንት ባሻር አልአሳድ ከስልጣን መውረድ ይኖርባቸዋል፣ የሚወርድበት ጊዜ ግን በድርድር መወሰን ይኖርበታል ብለዋል። ኬሪ ለንደን ውስጥ ከብሪታንያው የውጭ ጉዳይ ሚኒስትር ፊሊፕ ሃሞድ ጋር ከተነጋገሩ በኋላ ሩሲያና ኢራን በሶሪያ ላይ ያላቸውን ተጽዕኖ መሰረት በማድረግ ፕሬዚደንት አሳድ ከስልጣን ለመውረድ ለመደራደር እንዲያሳምኗቸው ጥሪ አቅርበዋል። በሌላ ዜና ደግሞ ኢድሊብ በተባለው የሰሜን ምስራቅ ክፍለ ሀገር እስላማዊ አማጽያን 56 የሶሪያ መንግስት ወታደሮች እንደገደሉ አንድ ስለ ሶሪያ ጉዳይ የሚከታተል ቡድን ገልጿል። ለንደን ሆኖ ስለ ሶሪያ ጉዳይ የሚከታተለው የሰብአዊ መብት ቡድን ወታደሮቹ የተረሸኑት አቡ ዱሑር በተባለው ወታደራዊ አይሮፕላን ማረፊያ ላይ ነው። ወታደሮቹ የተገደሉት ባለፉት ቀናት ቢሆንም ለማረጋገጥ ጊዜ እንደወሰደ ቡድኑ ገልጿል። የቱርክ ተዋጊ ጄት አይሮፕላኖች በሰሜን ምስራቅ ኢራቅ በሚገኙት ኩርድ አማጽያን ላይ ባካሄዱት አዲስ የቦምቡ ድብደባ በትንሹ 55 አማጽያን እንደተገደሉ የቱርክ የጸጥታ ኃይሎች ገልጸዋል። የቦምቡ ድብደባ ኢላማ ያደረገው የኩርዲስታን ሰራተኞች ፓርቲ ሰፈሮችንና ድርጅቱ የሚጠቀምባቸው ሌሎች ቦታዎችን እንደሆነ ምንጮቹ ጠቁመዋል። በቱርክ መንግስትና በሰራተኞቹ ፓርቲ መካከል ተደርጎ የነበረው ለሁለት ዓመታት ያህል የዘለቀ የተኩስ ማቆም ስምምነትና የሰላም ሂደት ባለፈው ሐምሌ ወር ከተጣሰ ወዲህ ሁለቱም ወገኖች ከሞላ ጎደል በየቀኑ ተኩስ ሲለዋወጡ ቆይተዋል። የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ ዛሬ ኪውባን ከጎበኙ በኋላ ወደ ዩናይትድ ስቴትስ ያመራሉ። ሁለቱ ሀገሮች በርዕሰ ሊቃነ ጳጳሳቱ አስተባባሪነት ለብዙ አስርተ ዓመታት ያህል የዘለቀው ጠባቸውን አብቅተዋል። የሃይማኖቱ መሪ ዛሬ ማለዳ ከሮም ተነስቶ ማታ ኩባ ይገባሉ። የኩባው ፕሬዚደንት ራውል ካስትሮ ይቀበሏቸዋል። ነገ እሁድ በሃቫና የአብዮት አደባባይ ቅዳሴ ያደርጋሉ። ከዚያ በኋላ ከሀገሪቱ መሪ ካስትሮ ጋር ተገናኝተው ይነጋገራሉ። የኩባው መሪ በርዕሰ ሊቃነ ጳጳሳቱ ፍራንስስ ተግባር እጅግ ከመመሰጣቸው የተነሳ ወደ ካቶሊክ ሃይማኖት ትመለሳለ ሲሉ መናገራቸው ይታወሳል ኪዩባ በኦፊሴል በሃይማኖት አታምንም የሃይማኖቱ መሪ ወደ ሌሎች የኪዩባ ከተማዎችም ሄደው ቅዳሴ ያደርጋሉ ከካህናትም ጋር ይነጋገራሉ ዩናይትድ ስቴትስ ና ኪዩባ ባለፈው ዓመት በርዕሰ ሊቃነ ጳጳሳት ፍራንሲስ ና በቫቲካን ባለሥልጣኖች አስተባባሪነት በሚስጥር ለብዙ ወራት ያህል ሲነጋገሩ ከቆየ በኋላ ሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ለመመስረት ተስማምተው በመዲናዎቻቸው ኤምባሲዎች ተከፍተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን እሰጥ አገባ የኢህአደግ ጉባኤዎችና አንድምታቸው ክርክር በኢትዮጵያ ወቅታዊ ርዕሰ ጉዳዮች ዙሪያ የክርክሩ ተሳታፊዎች አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂክ ጥናት ክፍል መምህር፣ የኢህአደግን ፖሊሲዎች በመከላከል ወይም በመደገፍ፣ አቶ ፈቃደ ሸዋቅና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ስራ የተሰማሩና ቅድሞ የአዲስ አበባ ዩኒቨርሲቲ መምህር የነበሩ ከዩኒቨርሲቲው በመንግስት ከተባረሩ ምሁራን አንዱ፣ የኢህአደግን ፖሊሲዎች በመቃወም ይከራከራሉ። በትናንት ምሽት በአጭሩ ያስተዋወቅነው ፕሮግራም በምሽቱ ሰፋ ብሎ ሙሉ ይደመጣል። አድማጮች፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ክርክሩ ከቅርቡ የኢህአዴግ አስረኛው የኢህአዴግ ጉባኤ እንነሳ በኢትዮጵያ ወቅታዊ ጉዳዮች ላይ ትርጉም ያለው አንድምታ ያሳድር ይሆናል ከሚል መነሻ ተቺዎች የተለያየ ሀሳብ ሰንዝረውበታል የኢህአዴግ አመራር በኢትዮጵያ አንገብጋቢ ጉዳዮች ላይ ሁነኛ ድርሻ ወይም አንድምታ ሊኖራቸው የሚችሉ ጭብጦችን አላስተናገደም በገዛ ውስጥ ጉዳዩ ተጠልፎ ነው የከረመው የሚል ነው አቶ መሀሪ የእርሶን ዩኒቨርስቲ ትምህርት ክፍል የፖለቲካ ተንታኝ ጨምሮ ተንታኞች አስተያየት ሲሰጡ የቆዩት ምን ይላሉ እርስዎ ያው እንግዲህ ስናየው እንደነበረ እኔ ጉባኤውን በተለይ ከድርጅት ጉባኤ ድርጅቶች በተለያየ መልኩ በተለያዩ የሀገራችን ከተሞች ጉባኤዎቻቸው ሲያደርጉ ነበረ። አጠቃላዩ የኢህአዴግ ጉባኤ ከመካሄዱ በፊት በተለይ እዚህ መቀሌ እንደመሆነ ያው የህወሀት አስራ ሁለተኛ ጉባኤን በቅርበት ሲከታተለው ነበረ። ምንድን ነው አሁን ጉባኤው በምን ጉባኤ ማለት በኢህአዴግ ቋንቋ ወይ በኢህአዴግ ፖለቲካዊ ባህል የራሱ ቦታ ያለው ነው። ጉባኤ ያው እንግዲህ የከፍተኛው የድርጅቱ መወሰኛ ቦታ ነው ወይም ደግሞ ከፍተኛ ስልጣን ያለው አካል ነው። ስለዚህ በጉባኤው ብዙ ነገሮች፣ ብዙ ውሳኔዎች፣ ምናልባትም የፖለቲካ አስተሳሰብ ለውጡም ካለ የአሰራር ለውጡም ካለ የፖሊስና ስትራቴጂ ማሻሻያዎችም ካሉ ብዙዎቹ ውሳኔዎች ወይም ደግሞ ትኩረቶች የሚተላለፉት በጉባኤው ነው። ስለዚህ ከዚህ አንጻር ጉባኤውን ስከታተለው ነበረ። ያው ሀገሪቱ ያለችበት ሁኔታን ነው ማየት ያለብን። ያው ሀገሪቱ ላለፉት አምስት ዓመታት የእድገትና ትራንስፎርሜሽን እቅድ አውጥታ በማስፈጸም ላይ ነበረች። ያው ይህንን አንደኛው ትልቁ ትኩረት ነበረ። ያው እድገትና ትራንስፎርሜሽን እቅዱ ያነሳቸው ወይም ሰዋቸው የተነሱ ግቦች ነበሩ። አፈጻጸማቸው ምን ይመስል ነበረ? የተገኘው ውጤት ምንድን ነው? ያጋጠሙን ችግሮች ምንድን ናቸው? ብሎ በሚገባ ገምግሟቸዋል። ይህንን በሚመለከት ነው። ከዛ ራሱን ደግሞ ድርጅቱ እንደ ምርጫ ተካሂዷል። ባለፈው አምስተኛው ሀገራዊ ምርጫ ጉባኤው ድርጅቱ አሸንፏል። ሌሎች ከእሱ ጋር የሚሰሩ አጋር ድርጅቶችም ማሸንፏል። ስለዚህ ያው ህዝቡ የሰጠን አደራ ብሎ ነው ድርጅት የተነሳው አሸንፏል። አሸንፎ መቀጠል ካለበት የጀመረውን የልማት ጉዞ በተለይ ደግሞ በጂቲፒ የታየው ታቅዶ የነበረውን የሀገሪቱ ኢኮኖሚያዊ መዋቅራዊ ለውጥ ለማምጣት የተደረገው ሙከራ የት ደረሰ ብሎ ሁለተኛው ጂቲፒ ላይ ለመግባት ሀገሪቱ የጀመረችውን ፈጣን የኢኮኖሚ ልማት ለማስቀጠል ማነቆዎች ናቸው ያላቸው ፈትሸዋል። ስለዚህ በዚህ ሂደት ውስጥ ስናየው ይሄ የሀገሪቱ የልማት ጉዳይ ዋነኛው እንደኔ እንደ አንዱ በቅርበት ኢትዮጵያ ውስጡም የሚኖር ፓርቲውን በቅርበት የሚያቅሰው ወይም ደግሞ እንደ ራሴ እንደ ፖለቲካል ሳይንስ ተማሪው የኢትዮጵያ አንገብጋቢ ጉዳይ በዚህ ወቅት ምንድን ነው ብዬ ሳስበው ያው እሱን ቅድሚያ ይሰጡታል እነት አ ድህነትና ሀላቀርነት ናቸው። እነዚህ ድህነትና ሀላቀርነት ለማሸነፍ ደግሞ የተቀረጸው የኢኮኖሚ ልማት ፖሊሲዎችና ስትራቴጂዎች አሉ። ይህንን ለማሸነፍ ድህነትን ለማሸነፍ ይህንን ፖሊሲዎችና ስትራቴጂዎችን ምን ምን ምን ለውጥ አመጡ፣ ያቀድነውስ ምን ላይ ደረሱ ብሎ ድርጅቱ መመርመሩ ከዚህ በላይ አገብጋቢ ጉዳይ አለ ብዬ አላምንም። ማለት በቅድሚ ያምስርቀውን ነው። ሁለተኛ ደግሞ ምንድን ነው ይህንን ለማስፈጸም ድርጅቱ የመምራት ቁመና ሊኖረው ይገባል። ድርጅቱ የጀመረውን የልማት ጉዞ ወይም ደግሞ የቀረጻቸው ፖሊሲዎችና ስትራቴጂዎችን የማስፈጸም አቅም አለው ወይ? ድርጅቱ እነዚህን ለማስፈጸም እንቅፋት ሆኖ ሊገጥመው የሚችል ችግር በዋናነት ከራሴ የመነጫል ብሆ የሚያምነው ራሱን ምን ምን አይነት ሁኔታ ውስጥ ያለ ከእነዚህ ሲያነሳቸው የነበረው ደግሞ ድርጅቱን ጠልፎ ሊጥል የሚችሉ እንዲሁም ደግሞ የሀገሪቱ የልማት ጉዞን ሊያደናቅፉ የሚችሉ የመልካም መስተዳደርና የኪራይ ሰብሳቢነት ችግሮች ናቸው ብለው እነዚህ ምክምል ደምሰጥ ከመጀመሪያ እስከ መጨረሻ የድርጅቱ አጀንዳዎቹ ነው። የመፍትሄ አቅጣጫ ትኩረትም ተይዞላቸው ያለቁ ናቸው። ና መልካም በዚህ መልክ ሳያሁኔ የድርጅቱ ጉባኤ ስኬታማ ነበረ ነው። መልካም ዝርዝሮቹን እንመለከታለን። አጠር አጠር አድርጋችሁ አንኳር አንኳር የምትሏቸውን ነጥቦች እንድታነሱ አድርጋለሁ። ቅብብሉ እንዲኖር የሁለት ወገን ሀሳቡንም በአግባቡ ማስተናገድ እንድንችል የተሳካ ነበር ብለዋል አቶ መሀሪ። አቶ ፈቃደ በኢትዮጵያ ጉዳዮች ላይ እንደሚጽፍ ሰው የኢህአዴግን አስረኛ አመታዊ አስረኛ ጉባኤ አንድምታዎች ሲመረምሩ የተሳካ ነበር፣ አንገብጋቢ ጉዳዮችን ተመልክቷል ነው ያሉት አቶ መሀሪ። እሳቸው ከዚህ በላይ የለም አንገብጋቢ ብለው ያሏቸውን ጭብጦች አንስተው ለእርስዎ የተሳካ ነበር ለኢትዮጵያ ህዝብ ግድ የሚለው የሚያሳስቡት ነገሮች ተዳሰዋል ብለው ያምናሉ? እኔ የተከታተልኩትን ያህል ምናልባት እዛ በቅርብ ሆኜ ብዙ ዝርዝሮችን አላየው ይሆናል። ግን አጠቃላይ ፍሬምወርኩ የጉባኤው በአብዛኛው ሜካኒካል የሆነ ብዙ ማሰብ የሌለበት አሁን ስለ ልማትም ሆነ ስለ ወደፊቱ ኢኖቬቲቭ የሆነ አይደለም። ብዙ ጊዜ ሁልጊዜ ሲደረግ እንደምንሰማው ሜካኒካል ነው። ብዙ የፕሮፓጋንዳ ትርፍ እንዲኖረው ተደርጎ ነው ለፐብሊክ የሚቀርበው። በዝግ የሚነጋገሩት ነገር እንዳለ አላውቅም። ግን ቢያንስ እንደ አንድ ኢትዮጵያዊ ተመልካች ሳይ የፕሮፓጋንዳ ጥቅም ባላቸው ነገሮች ላይ ያተኮረ ለምሳሌ በሀገሪቱ ውስጥ ያለውን የሰብአዊ መብት ሁኔታ፣ የዲሞክራሲ ጥያቄ፣ በርከት ያሉ ሀገሪቱ ውስጥ ያሉ ችግሮች፣ ምሁራን፣ የውጭ መንግስታት፣ ሌሎች የሚያነሷቸውን ጥያቄዎች ሁሉ ዲስኒስ የሚያደርግ አይነት እንደሌለ ለመቁጠር ሙከራ የሚያደርግ አይነት አካሄድ ነው የሚያው ፈረንጆች እንደሚሉት ዝም ብሎ ይሄ ሰልፍ ፉልፊሊንግ የሆነ ለራስ የሚመች አይነት አካሄድ ያለበት ነገር ምንም ነገር አላየሁም። እንትን ላይ መልካም። ግራ ና ቀኝ ያነሳቸዋቸውን ጭብጦች የበለጠ ነጥረው ለሚወጡ ሀሳቦች ክርክሩን ለማቀላጠፍ አንዳንድ ዝርዝሮችን ማንሳት ይኖርብናል። አቶ መሀሪ ወደ እርስዎ መለሳለሁ። ድህነትና ልማትን ይልቁንም ደግሞ ኢህአዴግ የሚመራበትን እድገትና ትራንስፎርሜሽን ይላል። የእንግሊዝኛውን ቃል በተመጣጣኝ አማርኛ ለመለወጥ ልሞክር፣ እድገትና የብልጽግና ሽግግር እቅዱን በዋናነት የሚመረምርበት መድረክ አድርጎታል ና ከዚህ በላይ አንገብጋቢ ርዕስ የለም ድህነትና ልማትን የተመለከተ ብለዋል። የሰብአዊ መብት የዜጎች ነጻነት፣ ዲሞክራሲ፣ እነኚህ አንገብጋቢ አይደሉም ወይ? አቶ ፈቃደ እንዳነሱት ለእነኚህ ስፍራ ሰጥቷለሁ፣ የጉባኤው አልሰጠም የሚል ነው ትችቱ፣ እስካሁን የተመለከት ነው። አቶ መሀሪ ነው። አሁን ቅድም ስልህ እንደነበረ ነው፣ ልማት ዋነኛ አጀንዳችን ነው። ምክንያቱ ድህነት እና ኋላቀርነት ሀገሪቷ ከውስጥም ከውጭም ሊገጥማት የሚችል ችግር እንዳትመክት ሊያደርጋት ስለሚችል ልማት ማምጣት አለብን። ይኸው ይሄ ፍሬምወርክ ነው፣ ፒአርዲኤፍ አስተሳሰቡ ነው። ከዚህ ተነስተን ነው የምናየው። በዚህ ሂደት ላይ ያው ይህንን ልማት ለማምጣት እድገትና ትራንስፎርሜሽን ምንድን ነው እድገትና የብልጽግና ሽግግር ያል ነው፣ ቅድም በአማርኛ እሱን ለማረጋገጥ ፓርቲው መሪ ፓርቲ ነው። ላለፉት አስር አስራ ሁለት አመታት ልማቱን እየመራ የሚታይ ግን አይነተኛ የሆነ ለውጥ ማምጣት ችሏል። ይህንን ለማስቀጠል ሰታኝ ነው ያለው። ሌላኛው አደጋ ድህነት እንዳለ ሆነው የልማት ጥያቄም እንዳለ ሆነው የራሱ የድርጅቱ ያሰራር ጥንካሬም መርምረዋል። የድርጅቱ የውስጥ የራሱ ዲሞክራሲያዊ አሰራር አለው። በድርጅት ያለው መልካም አሰራርም ገብቷል። ይህንን ደግሞ በሀገር አቀፍ ደረጃ ላለው የዲሞክራሲ ግንባታ እና የመልካም አስተዳደር ወይም ደግሞ ለህዝቦች ተጠያቂነት፣ ፍትሐዊነት፣ ግልጽነት ያለው አሰራር የሚመለከቱ ናቸው። በአጠቃላይ ይሄ ማለት እኔ ቅድም ያልኳቸው በዋናነት የሚጠቀሱ ናቸው እንጂ ዲሞክራሲ አያስፈልገንም መብቶች አልተነሱም ወይ ደግሞ ሰብአዊ መብት የሚባሉት ነገሮች አይመለከታቸውም ማለት አይደለም። ግን እነዚህ I mm -hmm. ከዛ ስር ነው የሚቀመጡት። አሁን የኢትዮጵያ መንግስት እመራበታለሁ እያለ ያለው ወይም ደግሞ እየተመራበት ያለው አስተሳሰብ ልማታዊ ዲሞክራሲያዊ መንግስት ይባላል። ልማታዊ ዲሞክራሲያዊ መንግስት ደግሞ ራሱ ያስቀመጣቸው ፒላሮች አሉ። ዲሞክራሲ የሰጣቸው መሰረታዊ የሆኑ የዲሞክራሲ እሴቶች ወይም ደግሞ ፕሪንሲፕል መርሆች እነሱ መከበር እንዳለባቸው የሰብአዊ መብት ሲባል ራሱ የተለያዩ መልኮች አሉት። ለምሳሌ እነዚህ በምዕራብ ዓለም በሊበራል የፖለቲካ አስተሳሰብ የሚታወቁት መብትነት ምናምን የምንላቸው እኩልነት የምንላቸው እንዳለ ሆኖ ሌላው መልክ ደግሞ ይሄ ሊበራል የፖለቲካል ኢኮኖሚ የማይመልሳቸው ሊበራል ያልሆነ ማዕቀፍ ልትመልሳቸው የምትችል እንደነ የፍትሀዊ ተጠቃ የፍትሀዊ የኢኮኖሚ የስራ ፈጠራ ኢኮኖሚክ ጀስቲስ የምንለው የኢኮኖሚ ተጠቃሚነት ፍትህ የምንላቸው እነዚህን ያካታል። በእኛ አገር ያለው የመብት ቅመራ ወይም ደግሞ መብቶችን ራሱ ከዛ ከምዕራቡ አለም የሚታወቀው ሰብአዊ መብት የምንለውም ዴሞክራሲያዊ መብት የምንለውም ይለያያሉ። ኢትዮጵያ የራሱ የሆነ የፖለቲካ አስተሳሰብ ለመገንባት እየ እየሞከሮች ነው ያለን። እስኪ ንገሩ አቶ መሀሪ ጣልቃ ልግባ። ምናልባትም ብዙዎች ሊያነጋግር የሚችል አንድ ጭብጥ ነክተዋል። እነኚህ የመብት ጥያቄዎች የሚባሉት በኢትዮጵያ የተለየ ገጽታ እንዳላቸው ገልጸዋል። የ የዜጎች መብት በኢትዮጵያ በምን መልኩ ነው የሚታየው? የአንድ ዜጋ መብት እስተከበረ አልተከበረም የሚለው ጥያቄ እንዴት ነው የሚመለስ? ምንድን ነው ልዩነት? ኦኬ አሁን ሳይንቲፊካ ስናየው መብት የሚባሉት በሁለት እንከሳቸው ይችላለን። ሰብአዊ መብት ምንላቸዋሉ፣ ዲሞክራሲያዊ መብት ምንላቸዋል። ሰብአዊ መብት የሚባለው ግንኙነት የለ በአለም አቀፍ ደረጃ የሰው ልጅ ሰው በመሆኑ የሚያገኛቸው መብቶች ናቸው። ዲሞክራሲያዊ መብቶች ስንመጣ ደግሞ በተለይ ለዜጎች የተሰጠ ነው። በዚህ ዲሞክራሲያዊ መብት ዴፊኒሽን ላይ ኢትዮጵያ በአብዮታዊ ዲሞክራሲ የሚመራ ለሁለት ይከፈላል። የቡድን መብት የሚባል አለ፣ የግለሰቡ መብት የሚባል አለ። የቡድን መብት የምንለው ለእነዚህ ለብዙኃነት ለብሔር ብሔረሰቦች፣ ለሃይማኖቶች መብት እውቅና የሚሰጥ ነው። ህገ መንግስቱም በዛን የተቀረጸው ሰው አይ መብት የግለሰቦች መብት የምንለው ደግሞ የኢትዮጵያ ዜጎች በዜግነታቸው እንደ ግለሰው ማግኘት ያለባቸው መብቶችን ሀሳብን በነጻነት የመግለጽ የተለያዩ እነዚህ በሌላው ዓለም የሚታወቁ ፖለቲካል ኤንድ ሲቪክ ራይትስ የምንላቸውም የሚያካትት ናቸው። ስለዚህ ከዚህ አንጻር ነው የምናያቸው እና ይሄ ነው የኢትዮጵያ የፖለቲካ አስተሳሰብ ህገ መንግስቱን ስታዩ በአጠቃላይ የፖለቲካ ሲስተሙ ላለፈው የተገነባው ከነዚህ በእነዚህ አካሄዶች የተቀመረ ነው ከዚህ አንጻር ስናየው ነው ትርጉ ስ ወደ አቶ ፈቃደ አልተሻገርኩም አቶ ፈቃደ በፈጥኝ ደርሶ መጣለሁ ግን አሁንም ይሄን ቁልፍ ነገር አንድ ነጥብ ገፋ እናድርግ ህገ መንግስታዊ ጥበቃ የሚደረግለት የሰብአዊ መብት ሰው የመሆን መብት አንድ ሰው ሰው በመሆኑ ብቻ ሊከበርለት የሚገባ መብት በኢትዮጵያ እንዲከበርለት ቅድሚያ የሚሰጠው ሊሆን አይገባም ወይ ቅድም ካሏቸው አንዳንዶች ከድህነትና ልማትም መቅደም ያለበት ሰው መጀመሪያ እንደ ሰው እንደ ፍጡር ቦታ ሲኖረው ነው የሚለውን ነው የሚያስቀድሙት። ለእርስዎ ልዩነት አለው? ይው ምን መሰል ላ አሁን እኔ እያልክት ያለሁት ሰብአዊ መብት የትኩረት አቅጣጫ ወይ ደግሞ የዚህ ጉባኤ ዋና ርዕስ መሆን የለበትም ወይ አልነበረበትም? አይደለም እያልክ ያለት በዋናነት ድርጅቱ ላለፉት ጊዜያት ምንድነው? ዴሞክራሲያዊ ስርዓት እገነባለሁ ሲል የዴሞክራሲያዊ ስርዓት ግንባታ ላይ ጥሩ ሂደቶች እየሄዱ ነው፣ ይቀረናል ብሎ ራሱ ወቅሷል። አለ እኮ ሙሉ ለሙሉ ነግሌክት አልተደረገም። ዋነኛ አጀንዳ ግን ሊሆን አይችልም። አንገብጋቢ ነገሮች አሉ። አሁን ጉባኤው ባይዘ ድርጅታዊ አጀንዳ ነው። ድርጅቱ በዋናነት እንደ ድርጅት የፖለቲካ አስተሳሰቡ ፖሊሲዎቹና ስትራቴጂዎቻችን የሚቀርጽበት እንጂ በአጠቃላይ የሀገሪቱ ጉዳዮች እንዳለ ከሀስከፈ የሚያያቸው ነገሮች አይደሉም። ድርጅቱ ግን ድርጅት ሲባል ውሳኔ የሚሰጥበት የድርጅቱ ዋነኛ አካል ነው። ጉባኤ ሲባል እና ብዙ ጊዜ ጉባኤ የሚያስፈልገው ትኩረቶች የአሰራር ለውጥ ሲያስፈልግ፣ የፖለቲካል የፍልስፍና ለውጥ ሲያስፈልግ፣ የፖሊስና ስትራቴጂ ማሻሻያዎች ሲያስፈልጉ ውሳኔ ለማስተላለፍ ነውባብተና መሰለ መልካም የእርስን ሀሳብ አግኝቻለሁ። ለአቶ ፈቃደ እድለስ አቶ ፈቃደ ሌላ ተከታይ ጥያቄ ማንሳት አይኖርብኝም። አቶ መሀሪ በርከት ያሉ ጉዳዮችን አንስተዋል። ይልቁንም ደግሞ ብዙ ጊዜ አነጋጋሪው የሰብአዊ መብት ጉዳይ ላይ ያነሱታ አለ እርስም ቀደም ብለው ይጠቅሷቸዋሉና እንዴት ነው የሚመለከቱት? ቀደም ብሎ በአቶ መሀሪ የተነሱትን ጭብጦች አጠቃላይ ፍሬምወርኩ አንደኛ የኮሚኒስት ፓርቲዎች ትራዲሽን ነው። በአብዛኛው ፎርማል ነገሮች እና ቅድም እንዳልኩት የፕሮፓጋንዳ ኢፌክት ሊኖራቸው የሚችሉ ነገሮችን እያነሱ መነጋገር ላይ የሚያተኩር ነው። ተጨባጭ የሆኑ የሀገር ሁኔታዎች ላይ በመነሳት የሚደረግ አይደለም። እንዲመች ተደርጎ ብቻ ስታ የተደረገ ነው ነው የሚመስለው የሚታየኝ ስለ ልማት ብዙ ጊዜ የሚወራው በሀገር ውስጥ ኮንፍሊክትን ማስወገድ የሰብአዊ መብት ችግሮችን ማስወገድ ለልማት የሚሆኑ ማህበራዊ የሕግ ሌሎች ነገሮችን ሳታመቻች ነጥለ ስለ ልማት ብቻ የምታወራበት ሁኔታ የለም። እንደዚህ አይነት ነገር የለም ለይምሰል ካልሆነ በስተቀር። ክርክሩን ለማቀላጠፍ አቶ መሀሪ የሰብአዊ መብት ጉዳዮችን በሁለት ገጽ የሚታዩትን ጨምረው ከገለጹ በኋላ የሰብአዊ መብት ጉዳዮች ቦታ አይሰጣቸውም ማለት ሳይሆን ለድርጅቱ ቀዳሚ አጀንዳ አይደሉም ነው ያልኩት። ቅድሚያ የተሰጣቸው መጀመሪያ ረድፍ የሚቀመጡት ይበልጥም የሚያሳስበው ከሚመራበት አስተሳሰብም አንጻር የልማትና ዲሞክራሲ አመራሩን የሚመለከተው ጉዳይ ነው ነው ያሉት። አንድ ሀገር ውስጥ ስለሚካሄድ ልማት ስታወራ እና ትልቅ አጀንዳ ስትነጋገር ልማትን ስለሚያሳኩ ነገሮች ለልማት መሰረታዊ የሆኑ ነገሮችን አንስተህ ስትነጋገር ከሆነ በጣም ብዙ ችግር ያለው ይመስለኛል። ልማት የህግ ስርዓት ያለበት ሁኔታ መኖሩን ዴሞክራሲያዊ ሁኔታዎች የሰብአዊ መብት ሁኔታዎች፣ በተለይ የሕግ ስርዓት ያለበት መሆኑን ማረጋገጥ እና በዛ አካባቢ ያሉትን ጉድለቶች፣ መደረግ ያለባቸውን ነገሮች አንስቶ አለመነጋገር ትልቅ ሸፍት ነው የሚመስለኝ። እንደዚህ አይነት ነገር የለም ልማት ለብቻው ሌላውን ጉዳይ ለብቻው እንደዚህ አድርገህ እንትን የምትለው ነገር የለም እና ቅድም እንዳልኩ ይሄ በአብዛኛው ኮሚኒስቶች ሪፋይን ያደረጉት ዴሞክራሲ የሚባለው በአብዛኛው ኮሚኒስታዊ የሆነና ከካፒታሊዝም ጋር ትንሽ ለማዳቀሉ የተሞከረ የዚህ አይነት ዲቃላ ስርዓት እና የምስራቅ እስያ አገሮች ከሁለት የተዋሃደ ሊሉ ይመስለኛል። የምስራቅ እስያ አገሮች ከነሱ የተገለበጠ እና እኛ ሀገር እነሱ ሀገር የሌለውን ነባራዊ ሁኔታ እሳቤ ውስጥ ያላስገባ አይነት አካሄድ ለመከተል የሚደረግ በጣም ላይ ላዩን የሆነና አሁን እንኳን ታየ የተባለው የኢኮኖሚ እድገት ሊያዛልቅ የማይችልበት ሁኔታ ላይ የተመሰረተ ለፕሮፓጋንዳ ተርፍ ብቻ እንዲሆን ተደርጎ የተደረገ ነው መስሎ የሚታይ መሰረታዊ ለውጥ ሊያመጣ የሚችል ተስፋ ሊዘራ የሚችል ሕዝቡ ተስፋ ሊያደርግበት የሚችል የተሻለ ዘመን ይመጣል፣ እንደዚህ አይነት ነገር ይህንን እከተለዋለሁ የሚችል አይነት ነገር አላየውበትም። መልካም፣ ጠንከር ያሉ ሀሳቦች ግራና ቀኝ እያነሳችሁ ነው። ጭብጦቻችሁ ላይስ ተኮራችሁ ድረስ ጠንከር ብሎ መዝለቁ እንፈልጋለሁ። አድማጮች የሁለታችሁንም ሀሳብ የተከታተሉ ይመስለኛል። ከሰዓት ጋር በተያያዘ ግን አንድ ሁለት ድምጾች ያሰማችኋለሁ። ኢህአዴግ በራሱ ግን ችግር አለብኝ ያለበትን ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአዲስ አበባ ዩኒቨርሲቲ በጣም ያሳስበናል በሚል አጽንኦት ከሰጡባቸው ከዚህ ቀደም ግን ኢህአዴግ ራሱ ከሚተችባቸው አንድ ጉዳይ ዙሪያ የተናገሩትን ላሰማችሁ። ይሄ አጥፊ የጠባብነትና ና የትምክህት አመለካከት መወገድ አለበት። እነዚህ ግለሰቦች ናቸው ኦሮሞንም አይወክሉ አማራንም አይወክሉ እንደሰማችሁት በአጭሩ ተቀንጥባ በተወሰደች ድምፅ አጥፊ የጠባብነትና የትምክህት አመለካከት ያሉትን ነው ያነሱት። ጠቅላይ ሚኒስትር ሀይለ ማርያም ማንንም አይወክሉም ሲሉ የሚጋጩ ሰዎች የግላቸው ጉዳይ መሆኑን ጠቅሰዋል። ሌሎች በርካታ ነገሮችንም አንስተዋል። በሚቀጥለው ፕሮግራም ስትመጡ የምትከራከሩበት ነው። አቶ መሀሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂክ ጥናቶች ትምህርት ክፍል መምህር፣ አቶ ፈቃደ ሸዋቅና በዚህ በዩናይት ስቴትስ ብሔራዊ የጤና ምርምር ኢንስቲትዩት በጥናት ና ምርምር ስራ የተሰማሩ ከዚህ ቀደም ለረጅም ዓመታት በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ እንግዶቼ ቀደም ባነሳሁት የመጨረሻ ነጥብ ተመልሰን እንገናኛለን። እግዚአብሔር ይስጥልኝ። ቀጣዩ የሙዚቃ ቃና ነው። እንደምናመሻችሁ እንደምን ሰነበታችሁ? ውድ የሙዚቃ ቃና ፕሮግራም አድማጮች እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ፕሮግራሙን በመብራት ንጉሱ ታምሬ አብሮኛለ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫይም የጆን ሌጀንድ ስቴይ ዊዝ ሚ ይሰኛል። Morning brings the sunrise and the flowers bloom in springtime. On my and you can rely, yeah, and I'll stay with you. Oh, I will stay. And get old, have the tendency to grow cold. We have something like a miracle, yeah. And I'll stay with አስደመጥኳችሁ አሜሪካዊው ድምፃዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓመተ ምህረት ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ አስከ ቲም የሚጋብዛችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖውልስን ስራ ነው። ኢፋ ወር አባሆይ ስትል በ2008 ዓ.ም ያቀነቀነችውን ዜማ ነው። And chase after girls. I kick it with who I wanted, and I never could confront it for it. Cause they stick up for me. If I were. I were a boy, I would turn off my phone, tell everyone it's broken so they think that I was sleeping alone. No. I put myself first and make the rules as I go. That she'd be faithful, waiting for me to come home. To come home if I. Just a boy you don't understand, yeah, you don't understand oh. oh it feels to love that someday you wish you were a ቢዮንሴ ኖልስ ኤፋወረ ቦይ አስከትዬ የምጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓ ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። Loving can hurt sometimes But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. Photograph We made these memories for ourselves Where our eyes are never closing, our hearts are never broken, and times forever frozen still So you can keep me inside the post በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመታወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ ዕድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሼረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ወሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16 1988 የተወለደችው ጄኒ አይኮ በ2013 ደ ወርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። You got me face down. And don't take this personal. You're the worst, you know. You said that you would come again. You said that we would remain friends, but you know that I do not depend on nothing or no one. So why would you show up so uninvited just change my mind like that? Please don't take this personal. But you ain't shit and you weren't special till I made you so. You better act like you know that I've been through. To you. I just can't keep running away. don't wait for him he won't hate them i never listen no i should have figured though all the shit you was spitting so unoriginal but it was just yeah jenny i called the worst didn't? እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢ ና የሶል ሙዚቃ አቀንቃይ ነው። የራሱ ዘፈኖችንም ይጽፋል ፕሮዲሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ ም ኖባዲ ሲል የተጫወተውን ለስላሳ ዜማ حسنا لنشاهدهم يا عمر حسنا نو. nobody like you hey girl ain't never gonna be ain't never gonna be nobody nobody nobody nobody nobody, nobody like you. you baby yeah please wait and see you might change your mind and give love another chance The best man you could ever have. Yeah, I hate, girl. So before you let go, before the night is through, him me, babe, girl, yeah. ኪም ኖባዲ ወደ ሪሃና ስቴይ አልፋለው። ሪሃና በ2012 በሚኪ ኤካታጅባይ የተጫወተችውን ስቴይ የተሰኘውን ዜማ ተጋበዙ። ሪሃና ስቴይ ሰንበቴ የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎቼ እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ ሌት ሃርጎ ሲል በ2012 ያቀነቀነውን ዜማ ተከታዩን ምርጫ አድርገዋለሁ። Well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. Of your glass, hoping one day you'll make a dream last. But dreams come slow and they go so fast. You see it when you close your eyes. Maybe one day you'll understand why everything you touch surely dies. But you only need the light when it's burning low, only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. Staring at the ceiling in the dark. Same old empty feeling in your heart. Cause love comes slow and it goes so fast. You see her when you fall asleep, but never to touch and never to keep Cause You loved her too much and you dive too deep. Where you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. Oh. oh, oh, oh. And you let her go. እንግሊዛዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓ ም የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋሞ ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ እንለፍ። እንግሊዛዊቱ አቀንቃኝ እና የዘፈን ግጥም ጸሐፊ አዶን ሎሪ ወደ ተጫወተችው ቶትናም፣ ለንደን ውስጥ በግንቦት ወር 1988 ዓ ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች፣ የተመደበልኝ አየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ ልጋብዛችሁ። Found stay away i couldn't fight it i had hoped you'd see my face and that you'd be reminded that for me it isn't though ለተወደዳችሁ ውድ አድማጮቻችን የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ሊወጣ ጥቂት ደቂቃዎች ብቻ ቀርተውኛል። በዚች የቀረችው ደቂቃም የኔን ምርጥ ምርጫ ልጋብዛችሁን አልሰናበት አሁን በህይወት የሌለችው አሜሪካዊቷ የምንጊዜ ምርጥ የአር ኤንድ ቢ አቀንቃኝ ዊትኒ ሂውስተን የመጨረሻ ነጠላ ዜማዋን አይ ሌርንድ ፍሮም ዴ ቤስት ይሰኛል ለዛሬው ይህን ዜማ በመጋበዝ እሰናበታለሁ ሳምንት በሌሎች መሰናዶዎች እስክንገናኝ ደህና አደሩ አይሌርንድ ፍሮም ዴ ቤስት ዊትኒ አብራችሁ ትቆያለች Did you think I'd still care? That there'd be one feeling there? Did you think you could walk back in my life? Oh, so you found you missed the love you threw away, uh, baby. But you found it out too late, too late. And so cold nights tears i thought would never dry how you shattered my world with your goodbye your goodbye babe. what a sold my soul then just to have you back again now you are the last thing on my mind mm -hmm. now you say you're sorry and you've changed your way but you change your ways to live. ይሰማል 28 አባል ሀገሮችን ያቀፈው የአውሮፓ ህብረት፣ ስደተኞች በብዛት የሚገቡባቸውን ሀገሮች መርዳት ይኖርበታል፣ ሀገሮች የውጭ ድንበሮቻቸውን ማጠናከር አለባቸው ሲሉ አንድ የህብረቱ ከፍተኛ ባለስልጣን ገልጸዋል። የአውሮፓ ህብረትን የማስፋት ጉዳይ ኮሚሽነር ጆሃን ሃን ብረቱ ጆሐንስ ሀን ህብረቱ የባልካን ሀገሮችን ከመካከለኛ ምስራቅና ከአፍሪቃ የሚጎርፉትን ስደተኞች በመቀበል ረገድ እንዲረዳቸው በሜሶዶኒያ ባካሄዱት የሁለት ቀናት ጉብኝት ላይ ተናግረዋል። በሶሪያ ከሚካሄደው ጦርነት የሚሸሹ ስደተኞች በጎረቤት ሀገሮች አካባቢ እንዲሰፍሩ ለማድረግ ባለው እቅድ መሰረት አንድ ነጥብ አንድ ቢሊዮን ዶላር የሚሆን ገንዘብ ለቱርክ ለመስጠት ሀን ሀሳብ አቅርበዋል። ስደተኞቹን ተቀብላ ለማስተናገድ እንዲረዳት ማለት ነው። ስደተኞቹ በአካባቢው ሲቆዩ ሁኔታዎች ሲሻሻሉ ወደ ሀገራቸው ለመመለስ ያስችላቸዋል የሚል እምነት እንዳለም የአውሮፓ ህብረት ባለስልጣን አስገንዝበዋል። ሶሪያ ውስጥ የሚካሄደው ጦርነት ምክንያት ከአራት ሚሊዮን በላይ የሚሆኑ ሰዎች ለመሰደድ ተገደዋል። ከእነሱም ግማሽ የሚሆኑ ቱርክ ገብተዋል። ከአንድ ሚሊዮን በላይ የሚሆኑት ሊባኖስ፣ ወደ ሶስት ስድስት መቶ ሰላሳ ሺህ የሚጠጉት ደግሞ ዮርዳኖስ ተጠግተዋል። ሰላም ደህና ደሩ፣ አድማጮቻችን አድማጮቻችን። በ19 በ22 እና በ5 ሜትር ባንድ እስካሁን አራት ሰዓት ሲተላለፍ የቆየውን ፕሮግራም ያስተናገድኩት አዲሱ አበበ ነኝ። የፕሮግራም መሪው ደግሞ ንጉሶ ታምሬ ነበር። መልካም ምሽት እንመኛለን። እስከ ነገ ምሽት ሶስት ሰዓት ድረስ ደህና ደሩ።